በኢትዮጵያዊነት ጽኑ እምነት አለን ሲሉ በትናንትናው ዕለት በሆሳና ከተማ ከጠቅላይ ሚኒስትር አብይ አህመድ ጋር የተወያዩ የሃዲያ ሕዝብ ተወካዮች ተናገሩ። የመርህ መኖርን አስፈላጊነት አጽንኦት ሰጥተው የተናገሩት ተወካዮች አገራዊው ለውጥ ከዚህ ቀደም የተፈጸሙ ናቸው ያሏቸውን ስህተቶች ለማረም እንደሚረዳም አመልክተዋል። ጠቅላይ ሚኒስትር አብይ በበኩላቸው ከህዝቡ ዘንድ የተነሱ የመሰረተ ልማት ነክና ሌሎች ጥያቄዎች በጥናት እንደሚፈቱ ገልጸው አቅጣጫ ማስቀመጣቸውን ገልጾ የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተከታዩን አድርሷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የሀዲያ ዞን ጉብኝታቸው በወሳና ከተማ ደማቅ አቀባበል ነበር ያስተናገደው። አቀባበል ከተደረገላቸው በኋላም ጠቅላይ ሚኒስትር አብይ አህመድ የህዝብ ተወካዮች ናቸው ተብሎ ወደ መሰብሰቢያ አዳራሽ ከገቡ ተሳታፊዎች ጋር ውይይት አድርገዋል። በውይይቱ ወቅትም የተለያዩ ጉዳዮች በምሁራዊ ለዛ፣ በሰከነ ስሜት የቀረበው ሲሆን ጠቅላይ ሚኒስትርም ምላሽ ሰጥተውባቸዋል። በደቡብ ክልል የክልነት ጥያቄዎች በስፋት ሲነሱ መቆየታቸው የሚታወቅ ሲሆን ጥያቄውን ካነሱ ዞኖችም ውስጥ የሀዲያ ዞን አንዱ ነበር። የጥያቄያቸውም መነሻና ሐሳቤ ግን ተነጥሎ ለብቻ ክልል መሆንን ማዕከል ያደረገ ሳይሆን ዞኑ ቀድሞ የነበራትን ማዕከላዊነትን መሠረት ያደረገ ነበር። ጥያቄውን በተመለከተም ለጠቅላይ ሚኒስትር በክልሉ በአንድነት የመኖር ፍላጎት እንዳላቸውም ገልጸውላቸዋል። ህዝብ ወክለው አዳራሽ የተገኙ አቶ ማርቆስ ሌራጎ ተናግረዋል። በኢትዮጵያዊነት ጽኑ እምነት አለ። የክልል ጥያቄ ብዙ አይበርደንም አይሞቀንም፣ ግን መርህ እንዲኖር ያስፈልጋል። የአዲያ ህዝብ የቆየ ልምድና እሴቱን በማጠናከር ጥያቄዎቻቸውን በሰላማዊ መንገድ ማቅረብ እንደሚቀጥሉም ለጠቅላይ ሚኒስትሩ አረጋግጠዋል። በአገሪቱ አለ የሚሉትን ሀገራዊ ለውጥ እንደሚደግፉና ለውጡ ከዚህ በፊት የተፈጸሙ ስህተቶችን ለማረም እንደሚያስችላቸውም ተናግሯል። በውይይቱ ወቅት ከተነሱ ጥያቄዎች መካከል የስራ አጥነትና የመሠረተ ልማት ችግር እንዲሁም በግብርና ምርቶች ላይ እሴት መጨመሪያና ማቀናበሪያ አግሮ ፕሮሴሲንግ ፋብሪካ አለመኖሩን ጠቅሰው እንዲገነባላቸውም ጠይቀዋል። ከዚህ በተጨማሪም የጤና ባለሙያ መሆናቸውን የሚናገሩት ወይዘሮ አጀቡሽ ዋልቃቶም በጤና ተቋማት ውስጥ ያሉ የህክምና መሳሪያዎች ጥረት እንዲፈታ ነው ጠየቁት። ሪፈራል ሆስፒታል ላይ በትንሹ ሲቲስካን ማሽን የለንም። አይደለም ሪፈራል ሆስፒታል መሆን ብቻ አይደለም። እስከ ዛሬ ድረስ የተለያዩ በሽተኞችን ርቀት ያለውን ኪሎ ሜትር እያጓዝን ነው ሕክምና እያገኘን ያለ ነው። ስለዚህ በጥቂቱ እንኳን ሲቲስካን ማሽን በሌለበት ነው የሀዲያ ሕዝብ ረዥም ዓመት ጤናውን በአግባቡ መጠቀም ሳንችል ጤናችንን እያጣናለን። ሀዲያዎች የመደመርን እሴት በተግባር ያስተማሩ ሕዝብ ናቸው ያሉት ጠቅላይ ሚኒስትር አብይ አህመድ አሁን ተቀዳሚ ተግባር መሆን ያለበት ኢትዮጵያን ማቆየት ነው ብለዋል። የማስቀጠል የትውልድ ኃላፊነት ዛሬም እንደ ትናንቱ በእኛ ላይ የወደቀ በመሆኑ ይህንን ታላቅ ኃላፊነት ለማሸጋገርና በምንም የማትተካዋን ኢትዮጵያ ለትውልድ ለማሸጋገር በኑሮ በተግባር ላረጋገጠው ያለ ያለይ ክብርና አድናቆት ልገልጽላችሁ ፈልጋለሁ። ሃዲያዎች የመደመር ሂሳብና ፍልስፍና ማሳያ ናቸው። ስሉም ተደምጧል። የሃዲያ ከከማታ፣ ከወላይታ፣ ከጉራጌ፣ ከስልጤ፣ ከሃላባ፣ ከየም፣ ከጠንባሮ፣ ከዶንጋ እንዲሁም ከኦሮሞቶች ጋር ተጎራብቶ ተዋልዶ ተዋዶ ተስማምቶ መኖር የቻለና መደመርን እንዳዲስ የምናስተምረው ሳይሆን በታሪኩ ያስተማረን ታላቅ ሕዝብ ነው። በአካባቢው ፖለቲካ ውስጥ ስማቸው ከፍ ብሎ የሚነሳላቸው ሁለቱን የጴጥሮስ ልጆችን ስም ሳያነሱም አላለፉም። ጠቅላይ ሚኒስትሩ በዛቢ ጴጥሮስ በተልእኮ አፈራፀም በቆራጥነትና በጀግንነቱ እምብዛም ሰላማዊ ትግል ባልተለመደባት የኢትዮጵያ ፖለቲካ ውስጥ ፓርቲ አቋቁመው ከሀያ ዓመታት በፊት ትግል ያደረጉት ፕሮፌሰር በየነ ጴጥሮስን ደግሞ በሰላማዊነታቸው ስማቸውን አንስቶ አድንቀዋል። ይህ ማንነት ታዲያ የሚመነጨው ከሀዲያ ህዝብና ጥንታዊ ባህላቸው ነው በማለት ምስጋናቸውንም ችሯል። ሁለቱ የጴጥሮስ ጀግኖች ይህን ሰላም የተማሩ ራጎ ከሚባለው የሀድያ ጥንታዊ ባህልና የግጭት አፈታት ስርዓት መሆኑ ጀግኖቹ ከጀግና ህዝብ የተወለዱ ስለሆነ መጀመሪያ ጀግናውን የሀድያ ሚስ ማመስገን ተገቢ ይሆናል። አገርን ለማሻገር እንደ ሀዲያዎቹ ንግስት ልኝ ከሰፈር መሻገር ያስፈልጋል ያሉት አብይ አህመድ ህዝቡ በክልሉ ባንድነት ለመቆየት ያነሱትን ሀሳብና ያላቸውን እውቀት አድንቀዋል። ጠቅላይ ሚኒስትሩ ህዝብ ላሳየው ጨዋነትና ሰላም ወዳድነትንም መንግስት ታላቅ አክብሮት አለውም ብሏል። አንድ ህዝብ መጀመሪያ አገር ካለው ብቻ ነው መንገድ፣ አውሮፕላን፣ ኢንዱስትሪ የሚባል ነገር የፈጠረው። መጀመሪያ አገራችን ኢትዮጵያ መሆኗን ኢትዮጵያን መጠበቅ የሁላችን ስራ መሆኑን አምነን እዚያች ኢትዮጵያ ላይ ቤት ይኑረን፣ መንገድ ይሰራ፣ ሆስፒታል ይሰራ የሚለውን ጥያቄ ማስቀጠል እንደምንችል ማስተማር አለባት። ቢያንስ እንዴት ነው በእኩል ደቡብ ውስጥ ያሉ ህዝቦች መንገዱም፣ ኢንዱስትሪያል ፓርኩም፣ ዩኒቨርሲቲውም፣ ልማቱም እኩል ደርሷቸው እንደ ኢትዮጵያ የሚታዩት የሚል ቢገር አጀንዳ አንስተን አይ ይሄ ጉዳይ ሊመለስ የሚችለው ክልል ሁለት ከሆነ ነው ሶስት ከሆነ ወደሚል ብንሄድ ችግር አልነበረው። እኛ የምንነሳውን ከማፍረስ ለጊዜያዊ ብልጠትና ትርፍ የሚሰራ ማንኛውም ነገር ጥፋት ከህዝቡ ዘንድ የተነሱ የልማትና የመሰረተ ልማት ጥያቄዎች የሀገሪቷን አቅም ከግምት ባስገባ ሁኔታ በጥናት እንደሚፈታም ነው የተናገሩት። መሰረተ ልማቶችን በተመለከተም ለተነሱ ጥያቄዎች ጠቅላይ ሚኒስትር አብይ አህመድ ከእሳቸው ጋር የተጓዙት የጤናና የግብርና ሚኒስትሮች እንዲሁም የኢትዮጵያ መንገዶች ባለስልጣን ኃላፊዎች ጥናት በማድረግ ለጥያቄዎቹ ምላሽ እንዲሰጡ አቅጣጫ አስቀምጠዋል። ጠቅላይ ሚኒስትር አብይ አህመድ በደቡብ ክልል በሚገኙ የተለያዩ ዞኖች ተገኝተው በተቀራረበ ጊዜ ከህዝብ ጋር ሲወያዩ ይህኛው ሶስተኛቸው ነው። ለአሜሪካን ድምጽ ራዲዮ፣ ዮናታን ዘብዲዮስ አዋሳም So